ጥምረት ለሰብአዊ ድጋፍ ከዚህ ቀደም የተለያዩ ሰው ሰራሽ እና ተፈጥሯዊ አደጋዎች ሲደርሱ በሀገር ፍቅር ቲያትር ቤት በመገኘት እርዳታ የማሰባሰብ እና የማከፋፈል ስራ የመስራት ልምድ ያዳበረ የበጎ ፈቃደኞች ቡድን ሲሆን የእንቅስቃሴው አስተባባሪ አርቲስት ያሬድ ሹመቴ የሀጫሉ ሁንዴሳን ሕልፈት ተከትሎ በነበሩት ሁከቶች ከቀይ መስቀል በተገኘ መረጃ መሰረት 10415 ሰዎች አስቸኳይ የሰብአዊ ድጋፍ እንደሚያስፈልግ ይገልጻል። በተደራጀ መንገድ ለመስጠት ከኢትዮጵያ ቀይ መስቀል ማህበር ጋር በመነጋገር የዳሰሳ ጥናት ሪፖርት ተደርጎ የቱ ቦታ ላይ ምን ያህል ሰዎች ቅዳ ያስፈልጋቸዋል የሚለው በደብዳቤ ተደርጎ ደርሶናል። በዚህም መሰረት በምዕራብ ሀረርጌ ላይ ስምንት መቶ ያህል ሰዎች አሉ። በሀረሪ ላይ አምስት መቶ ሰባ አምስት ሰዎች አሉ። ወሊሶ ላይ አንድ ሺ ሁለት መቶ ሀምሳ ሰዎች አሉ። ሻሸመኔ ላይ ሶስት ሺ ስድስት መቶ ሰባ አምስት አሉ። ካሉት በሙሉ በዛ የሚለው ሻሸመኔ ላይ ነው። እንደዚሁም በወደ አጋርፋ ላይ ደግሞ ወደ ሁለት ሺ ሶስት መቶ ስልሳ ያህል በዚህ ምክንያት ተፈናቅለው ቤት ንብረታቸውን ትተው መጠለያ የገቡ ዜጎች አሉ ማለት ነው በምዕራብ አርሲ ስምንት መቶ አምስት ሰዎች አሉ። እንደዚሁ በጅማ ላይ ደግሞ ሁለት መቶ ሀያ አምስት ሰዎች አሉ። ይሄ በሁለት ቀን በሶስት ቀን ቀያየር ቁጥር ሊሆን ይችላል። አሁን የሰጣሁት ግን እስከ ትናንትና ድረስ የነበረው መረጃ አጠቃላይ አስር ሺ አራት መቶ አስራ አምስት ሰዎች በኢትዮጵያ የመስቀል ማህበር በኩል ተረጋግጦ አስር ሺ አራት መቶ አስራ አምስት የሚሆኑ አስቸኳይ እርዳታ የሚፈልጉ ዜጎቻችን በአሁኑ ሰዓት እኛን እየጠበቁ ነው። ሁሉንም ኢትዮጵያ እየጠበቁ ነው ማለት ነው። ከዚህ ቀደም በአንበጣ መንጋ እንዲሁም በድርቅ ለተጎዱ አካባቢዎችና በቡራዩ በጌዲዮ እና በሐረርጌ በነበሩ መፈናቅሎች ላይ በቀላሉ ማህበራዊ ሚዲያዎችን በመጠቀም እርዳታዎችን ማሰባሰብ ችለው እንደነበረ የሚያስታውሰው ያሬድ በአሁኑ ሰዓት ግን የኢንተርኔቱ መቋረጥ እክል ፈጥሮባቸው እንደቆየም ይገልጻል። አሁኑን እርዳታ ማሰባሰብ በሚመለከት እንቅስቃሴ ቶሎ በፍጥነት ለማድረግ አልቻልም። በኢንተርኔቱ መቋረጥ ምክንያት አብዛኛው እንቅስቃሴያችን ከዚህ በፊት የምናደርገው ማህበራዊ ትስስር ገጾች አማካኝነት ነው። አብዛኛውን ህዝብ ቀስቅሰን እርዳታ ላይ እንዲሳተፍ የምናደርገው በዛም መሰረት አልቻልንም ነበር ስለዚህ በቀጣዩ ሰኞ ጀምሮ ከሀምሌ ሀያ እስከ ሀምሌ ሀያ ስምንት ቀን ድረስ ባለው በሀገር ፍቅር ትያትር ቤት ውስጥ እርዳታዎችን ለማሰባሰብ ነው ዝግጅት እያደረግን ያለ ነው ነገር ግን ከነበረን የመጠባበቂያ ሀይሎች በተወሰኑ ደረጃ አስቸኳይ እርዳታ ለሚያስፈልገው ለሻርሽ እንደገና ለአንዳሹ እዚህ እህል ማለት ነው ያው በቂ አይደለም። ግን ያሬድ አሁን ላይ ከቀይ መስቀል ጋር በመተባበር እየሰሩ መሆናቸውን በመግለጽ እርዳታው የሚሰጠውም በሁለት ዙር እንደሆነ ያስረዳል። የመጀመሪያ ስራ የሚሆነው ይህ ችግር ላይ የደረሰባቸው ዜጎቻችን የአስቸኳይ ጊዜ የምግብና መጠለያ እርዳታ ማድረግ ነው። በዚህ መሰረት የኢትዮጵያ ቀይ መስቀል ማህበር በፍጥነት የመጠለያ ችግር እንዳይከሰት በተለይም ከመኝታ ጋር ተያይዞ የብርድ ልብስ እና የመሳሰሉት የድንኳን ነክ ነገሮችን በማቅረብ በኩል ቀድሞ እንቅስቃሴዎች ጀምሯል። በእኛ በኩል ደግሞ ሌሎችን ቶሎ ቶሎ ከስር ከስር የማሰራጨት ስራ ጀምረናል ማለት ነው። ያው የመጀመሪያውን ከመጠባበቂያ የላክ ነው እንዳለ፣ ቀጥሎ ሳምንት ግን ከሰኞ ጀምሮ ከስር ከስር እያወጣን እንሄዳለን ማለት ነው። ሁለተኛው ዙር እርዳታ ደግሞ መልሶ ማቋቋም የሚባለው ነው። መልሶ ማቋቋም ላይ በብዛት የተለያዩ እቃዎች በሚገኙ እርዳታዎች እንደዚሁም ሀገር ውስጥ መንግስት እንደሚያደራጀው ከዚህ በፊትም ከግሎባል አሊያንስ ጋር በጋራ በመሆን የመልሶ ማቋቋም ስራዎችም አንድ ላይ ሰርተናል። የቡራዩ ተፈናቃዮችን ወደ ሀያ ስድስት ሚሊዮን ብር ገደማ የሚሆን ገንዘብ ለነሱ ደርሶ መልሰው መቋቋም የሚችሉበት ወደ ስራቸው የሚመለሱበት ቤታቸውን አስተካክለው ኑሯቸውን ወደ መደበኛ ህይወት የሚመለሱበትን ስራ አለ። እሱ ጠንከር ያለና ከበድ ያለ ስራ ነው። ነገር ግን በአሁኑ ሰዓት ህይወትን የማስረፍ ህይወትን የማቆየት ባሉበት ቦታ ደግሞ ለረሃብና ለበሽታ እንዳይጋለጡ ለማድረግ ከርዛት ለመታደግ የሚያስችል እንቅስቃሴ ነው ማለት ነው። የመጀመሪያው ዞሩ እንቅስቃሴ አርቲስት ያሬድ ከዚህ ቀደም በነበሩት ልምዶችና ተሞክሮዎች በመነሳት የተለያዩ ሰው ሰራሽ ችግሮች የተለያዩ መፍትሄዎችን እንደሚሹ ጠቁሞ፣ በዘላቂነት ችግሮችን ለማስቆም ግን ያስተሳሰብ ለውጥ ላይ መሰራት እንዳለበትም ጠቁሟል። ሁልጊዜም አንዱ ችግር በአንዱ ችግር እንደው ከስር መሰረቱ ይህን ነገር ነቅሎ ለመጣል ምን እንስራ የሚለውንም ፋታ የሚሰጥ የማሰብ ጊዜ የሚያስገኝ አይደለም። ይሄ እንዳለ ሆኖ ግን በእኛ እምነት የሰውን ልብ በማግራት የሰውን አስተሳሰብ፣ የሰውን አመለካከት ወደ መልካምነት በመቀየር ውስጥ እርዳታ የሚለግሰውም እርዳታ የሚለገሰውም ዜጋ እያንዳንዱ ልቡን እንዲገራ እና ወደ መልካም ከተበቃይነት ስሜት እንዲወጣ የማድረግ አንድ መልካም አዎንታዊ አስተዋጽኦ ያደርጋል ብለን ስለምናምን ይሄንን እንደ አንድ መፍትሄ እንቆጥረዋለን። ያሬድ ሹመቴ ከመጪው ሰኞ ጀምሮ ጥምረት ለሰብአዊ ድጋፍ በሀገር ፍቅር ቲያትር ቤት በመሆን በአይነት እርዳታዎችን እንደሚያሰባስብ ጠቅሶ ሰዎች የተቻላቸውን ድጋፍ እንዲያደርጉም ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ